ኩዌት በባህረ ሰላጤ ሀገሮች መካከል የተፈጠረውን የፖለቲካ ውዝግብ በሽምግልና ለመፍታት የምታደርገውን ጥረት የአውሮፓ ሕብረት የሚያደንቅና የሚደግፍ መሆኑን የሕብረቱ የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞገረኒ በድጋሚ ያረጋግጠዋል። ወይዘሮ ሞገረኒ ይህንን ያረጋገጡት ባለፈው እሁድ በኩዌት ባደረጉት ጉብኝት ከኩዌት አሚር ሼክ ሳባህ አል አህመድ አል ጃባር አል ሳባህ እና ከውጭ ጉዳይ ሚኒስትሩ ሼክ ሳባህ አልካሊድ አልሳባህ ጋር በተወያዩበት ወቅት ነው። የውጭ ጉዳይ ኃላፊ ወይዘሮ ሞጎሪኒ ከጉብኝትና ውይይታቸው በኋላ ባወጡት መግለጫ ኩዌት በአካባቢው መንግስታት መካከል የተፈጠረው ውዝግብ በሰላማዊ መንገድ እንዲፈታ የምታደርገው ጥረት የሚደነቅና የሚደገፍ መሆኑን አስታውቀዋል። ችግሩ ሳይዘገይ በውይይት መፈታት ያለበት መሆኑን በመግለጽም ሁሉም ወገኖች ወደ ውይይት እንዲመጡና ልዩነቶቻቸውን ሊያስወግዱ የሚችሉባቸውን መርሆችና ስልቶች ግልጽ በማድረግ ችግሮቻቸውን በድርድር እንዲፈቱ ጥሪ አቅርበዋል። የተፈጠረው ውዝግብ ሳይፈታ ከቆየና የፖለቲካ ፍጥጫው ከቀጠለ ከፍተኛ ችግር ውስጥ የሚገቡት የባህረ ሰላጤው አካባቢ ሀገሮች ብቻ ሳይሆኑ ሌሎችም በአካባቢው የሚገኙ ሀገሮች እንደሚሆኑ በማስገንዘብ ሁሉም ለውይይትና ድርድሩ መሳካት የራሱን አስተዋጽኦ እንዲያደርግ ወይዘሮ ሞገረኒ በመግለጫቸው አሳስበዋል። ቀደም ሲልም ወይዘሮ ሞገረኒ በሰጡት መግለጫ የባህረ ሰላጤው የፖለቲካ ውዝግብ በሌሎች አገሮች በተለይም በሊቢያ የሰላም ሂደት ላይ ተጽዕኖ እንዳይኖረው ህብረቱና ባላገሮቹ መልእክት ሲያስተላልፉ መቆየታቸውን አስታውቀው ነበር። የባህረ ሰላጤው ቀውስ በተለይ በሊቢያ ሁኔታ ላይ አሉታዊ ተጽዕኖ እንዳያሳድር እንሻለን። ይህ የሁሉም ከአካባቢው ጋር ግንኙነት ያላቸው የህብረቱ ሀገሮች ሚኒስትሮች ተመሳሳይ መልእክት ነው። ምክንያቱም ለሊቢያ የፖለቲካ ችግር መፍትሄ መሻት የህብረቱ ቀዳማይ ተግባር ነው በማለት የአውሮፓ ህብረትና ሁሉም የህብረቱ ሀገሮች የባህረ ሰላጤ ሀገሮች ችግሮቻቸውን በሰላማዊና በውይይት እንዲፈቱ የሚፈልጉ መሆኑን አስታውቀው ነበር። በሳዑዲ አረቢያ የሚመሩት የተባበሩት የአረብ ኤምሬቶች፣ ባህሬንና ግብጽ ባለፈው ወር ከቃጣር ጋር የነበራቸውን ግንኙነት በማቋረጥ ማዕቀብ ከጣሉባት ወዲህ የአካባቢው የፖለቲካ ሁኔታ ውጥረት ሸፍኖበት ቆይቷል። ከጎረቤቶቿ ጋር የነበራት የየብስ የባህርና የአየር ግንኙነቶች የተዘጉባት ቃጣር ከቱርክና ኢራን በሚደርሳት እርዳታ ብቻ ነው እስካሁን ችግሩን ለመቋቋም ጥረት እያደረገች ያለችው። ኩዌት ውዝግቡ በውይይት እንዲፈታ የሽምግልና ሚና እየተጫወተች ቢሆንም፣ አራቱ የባህረ ስላጤ ሀገሮች ግን ቃጣር የቱርክን የጦር ሰፈርና አልጀዚራ የቴሌቪዥን ጣቢያዋን ጭምር እንድትዘጋ የሚጠይቁ ቅድመ ሁኔታዎችን በማቅረባቸው የሽምግልና ጥረቱ ፈቀቅ ሊል አልቻለም። ማዕቀብና የፖለቲካ ውዝግቡ ቃጣር ላይ እያደረሰ ያለው በደል ግን ከፍተኛ እንደሆነ ነው የሚነገረው። ወይዘሮ ሚሬድ ታግ የተባሉ የሥነ ልቦና ምሁር ማዕቀቡ በቃጣር ማህበረሰብ ላይ የፈጠረውን ችግርና ያስከትለውን ቀውስ ማዕቀቡ ሰዎች ገንዘባቸውን እንዳያወጡና ራሳቸውን እንዳያኖሩ ሊያደርግ ይችላል። ሁኔታው የበርካታ ቤተሰቦችንም መፍረስ ሊያስከትል ይችላል በማለት ችግሩ የማህበረሰብን መናድና የአገርን መፍረስም ሊያስከትል እንደሚችል ነው የሚገልጹት። ከዚህ በተጨማሪም የገልፍ አገሮች ውዝግብ ወትሮም ሰላም ለራቀው የመካከለኛው ምስራቅ አካባቢ ሌላ ተጨማሪ ችግር እንዳያስከትል ስጋት ያጫረ ሲሆን፣ ወደ አፍሪቃ ቀንድ አገሮች ግን እሰጥ አገባው ከወዲሁ ዘልቆ እንደገባ ነው የሚሰማው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።